ከ ሰላሳ ዓመታት በላይ ለኦሮሞ ነጻነት ሲታገል የነበረው የኦሮሞ ነጻነት ግንባር ወይም ኦነግ ምንም እንኳን በአሁኑ ሰዓት በተለያዩ አንጃዎች የተከፋፈለ ቢሆንም አንጃዎቹ የኦህዴድን መግለጫ በአንክሮ መከታተላቸውን ገልጸዋል። የተባበሩት የኦሮሞ ነጻነት ግንባር የተባለው አንጃ ቃል አቀባይ የሆኑት አቶ ቃሲም አባነሻ እንደሚሉት የኦህዴድ ማዕከላዊ ኮሚቴ ውሳኔ ታሪካዊ የሚባል አይነት ነው። የሰጡት መግለጫ መሬት ይወርዳል ወይ? በእውነት ስራ ላይ ይውላል ወይ? ወይስ እንደ በፊቶቹ ሲጨነቁ ወደ ህዝብ ወርውሮ የህዝብን ትግል ሊያቀሰቅሱ ፈልጎት ነው ወይስ በእውነት መሬት የሚረቅጥ ነው? መሬት ረቅጦ ስራ ላይ የሚውል ከሆነ ይሄ በጣም ታሪካዊ ነው። ለዛች ሀገር ዕጣ ፈንታ በጣም ወሳኝ ነው። እነኚህንም ሰዎች እንደ ሰው በጣም አርቆ አሳቢና ታላቅ ሰዎች ሊያደርጋቸው የሚችል ውሳኔ ነው ወሰኑት ማለት ይቻላል። በአቶ ዳውድ ኢብሳ የሚመራው ሌላኛው የኦሮሞ ነጻነት ግንባር አንጃ ቃል አቀባይ የሆኑት አቶ ኦዳ ጠሴ እንደሚሉት ደግሞ የኦህዴድ መግለጫ የኦሮሞና የአማራ ህዝብ ትግልን ለማቀዝቀዝ ታስቦ የተሰጠ መግለጫ ከመሆኑ ያለፈ እምብዛም ትርጉም የለውም። ኦፒዲዮ የወያኔ ተለጣፊ እንጂ ራሱን ምንም ነገር ለመወሰንም ሆነ ለማንቀሳቀስ የሚችል ድርጅት እንዳልሆነ ነው የምናውቀው። በወያኔዎች ደረጃ የተሰጠ ወይንም እነሱ ተናገሩ ብሏቸው የሚናገሩት ነገሮች እንደሆነ ነው የምንቀምጠው። በእኛ አመለካከት የኦሮሞ ሕዝብ እና የአማራው ንቅናቄ በአሁኑ ጊዜ የወያኔዎችን ወይንም ደግሞ የጌቶቻቸውን ጉሮሮ አንቆ ስለያዘ ፋታ ስጦኝ የማሉት አይነገር ይመስላል። እኛ እንደምናምነው ለማማለል የተደረገ ሁኔታ እና የህዝቡን ንቅናቄ ለማቀዝቀዝ የተደረገ ሁኔታ ነው እንጂ የህዝቡን ጥያቄ የሚመልስ መግለጫ አይደለም። የተባበሩት የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቃሲም አባነሻ እንደሚሉት ኦህዴድ መግለጫውን በተግባር ለማዋል ቁርጠኝነት ካለው ፓርቲያቸው ከኦህዴድ ጋር ሊሰራ የሚችልባቸው መንገዶች ይኖራሉ። ማንኛውም ድርጅት በእኛ አስተሳሰብ ተገዶ ነው ወደ ብረት ማንሳትና ወደ ተለያየ የትግል መስክ የገባው እንጂ ሰላምን የማይፈልግ፣ በሰላም የማይደራደር፣ በሰላም እድገትን የማይፈልግ፣ በሰላም አገሪቷ ወደፊት ጠፋንታዋ እንድሰፍ የማይፈልግ ድርጅትም ሆነ ግለሰብ የለም። ይሄን በእውነት አውቆ እነኚህ ሰዎች እንደ ድርጅት ይሄን ጥሪ ሲያደረጉ በጣም ትልቅ ውሳኔ ነው። ውሳኔያቸውን በፕሪንስፕል እንቀበላለን መሬት ወርዶ ስራ ላይ ሚውል ከሆነ እኛ የሀገራችንን የጣፋንታ የህዝባችንን የጣፋንታ በሰላም ከነሱ ጋር የማንሰራበት ምንም ምክንያት የለም። የአቶ ዳውድ ኢብሳው ኦነግ ግን የኦህዴድ መግለጫ አሁን ኦህዴድ ባለበት አቋም ተግባራዊ መሆን የሚችል ባለመሆኑ ምክንያት ድርጅቱ የኦህዴድን ጥሪ እንብዛም ትኩረት እንደማይሰጠው አቶ ኦዳ ጠሴ ይናገራሉ። ወደ ውጭ ለተሰደደው ህዝብ በጠቅላላ ተጠያቂዎች ሆኖ ሳለ በአሁኑ ጊዜ ተመልሰው ጥሪ እናቀርባለን ማለቱ የልጆች ጨዋታ ነው ይመስል ሜዳውን ይዞ ትክክለኛ ጌም ለመጫወት የሚፈልግ ድርጅት አንድ በመጀመሪያ ደረጃ የራሱን የቻለ ድርጅት መሆን አለበት። ሁለተኛ ነገር ደግሞ ወስኖ ውሳኔውን ተግባራዊ ለማድረግ ችሎታ ያለው ወይንም ደግሞ መብትም ያለው ወይንም ደግሞ ማድረግም የሚችል መሆን አለበት። በራሱ የተማመነ ድርጅት መሆን አለበት። አንድ ተለጣፊ ድርጅት እንደዚህ ብላችሁ አውጁ ስለተባሉ ብቻ የሚያውጁ ከሆነ ተግባራዊ አይሆንም። መቀመጫውን በአስመራ ያደረገውና በአቶ ከማል ገልቹ የሚመራው የኦሮሞ ነጻነት ግንባር አንጃ ቃል አቀባይ የሆኑት አቶ ኢብራሂም በረካ እንደሚሉት የእሳቸው ኦነግ የኦህዴድን መግለጫ በውይይትና በክርክር ሊታይ የሚገባው መግለጫ በማለት ፈርጆታል። ድርጅታቸው በመግለጫው ላይ ጥልቅ ውይይት ካካሄደ በኋላም የራሱን አቋም እንደሚይዝ ተናግረዋል። ለዶይቸቨለ ለተጠናቀረው ዘገባ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ።